ሰሞኑን ፓሪስ ላይ በተካሄደው ዓለም አቀፍ መድረክ ላይ ይህ አዲስ ስትራቴጂ ይፋ ሲደረግ የፈረንሳዩን ፕሬዚዳንት ኢማኑኤል ማክሮን ጨምሮ የዩኔስኮ ዋና ዳይሬክተርና የዓለም አቀፍ ተቋማት ተወካዮች በሴቶችና ህጻናት ላይ እንዲሁም በትምህርት ላይ የሚሰሩ ተቋማት የመብት ተሟጋቾችም ተገኝተው ነበር። ገና ታዳጊ እያለች ነበር የሴት ልጆች ትምህርት አስፈላጊነትንና መብት ላይ ድምጿን ከፍ አድርጋ በዓለም ላይ በማሰማት የምትታወቀውና የዓለም የሰላም ኖቤል ተሸላሚዋ ፓኪስታናዊቷ ወጣት ማላላ በዚህ ስነ ስርዓት ላይ ተገኝታ ነበር። ሴቶችን ማስተማር ብቸኛው የዓለምን መለወጫ መንገድ መሆኑን በመጠቆም በተለይም መሪዎችና የሚመለከታቸው አካላት በሴቶች ትምህርት ላይ መዋላ ነዋያቸውን እንዲያውሉ ማላላ ጥሪዋን አቅርባለች። በተለይም ከሰሐራ በታች ላሉ ሀገራት የሚገኙ ሴት ልጆችም ትኩረት ሊሰጣቸው እንደሚገባም ጠቁማለች። መሪዎችን የምጠይቃቸው የልጃገረዶች ትምህርት የሚሆን አዲስ ገንዘብ ፈሰስ እንድታደርጉ ነው። በተለይም በሰሃል ቀጠና ለሚገኙ ሀገራት ከሰሃራ በታች የሚገኙ ሀገራት ትምህርት ከሚጀምሩት 75 በመቶ ከሚሆኑት ልጃገረዶች መካከል ትምህርታቸውን የሚያጠናቅቁት 8 በመቶ ብቻ ናቸው። ሴት ልጆቻችንን አስገዳጅ ጋብቻ እንዳያደርጉ ሴቶች ጣልቃ ገብተን ማስቆም ይጠበቅብናል። ሚዛናዊ ዓለም ለመፍጠር እያንዳንዳችን ሚና አለን። የዓለምን ኢኮኖሚ በማሳደግ ረገድ ስራ በመፍጠርና የማህበረሰብን ደህንነት በመጠበቅ ረገድም ሴት ልጆች ኃይል አላቸው። በተለይም ሴቶች ከተማሩ የሰራተኛ ኃይልን ክፍተት በመሙላት ወደ 13 ትሪሊዮን ዶላር በዓለም ኢኮኖሚ ላይ መጨመር ይችላሉ። በመሆኑም በልጃ ገረዶች ትምህርት ላይ ገንዘብ በማፍሰስ እናንተም ድርሻችሁን እንደምታበረክቱና ከጎኔም እንደምትቆሙ ተስፋ አደርጋለሁኝ። ሌላዋ የሴቶችና የሕጻናት መብት ተሟጋቿ ወጣቷ ማሊያዊ አሚናታ በሀገሯ ማሊም ሆነ በሌሎች አፍሪካ ሀገራት የሚገኙ ሴት ልጆች ወደ ትምህርት ቤት ያለመሄዳቸው ችግር ተመሳሳይ መሆኑን ለዲደብሊው በመግለጽ አሁን የተጀመረው ዓለም አቀፍ ተነሳሽነት ሁሉንም ያቀፈ በመሆኑ እንቅስቃሴው ለውጥ ሊያመጣ እንደሚችል ተስፋ ያላት መሆኑን ተናግራለች። ሆኖም የአፍሪካ መሪዎች ግን ዋነኛው የችግሩ መፍቻ ቁልፍ በእጃቸው መሆኑንም አሚናታ አሳስባለች። የአፍሪካ መሪዎች አሁን የበለጠ በእጥፍ ጠንካራ መሆን አለባቸው። ይህንን ለማሰራጨትም ትልቅ አቅም ነው የሚጠይቀው። እርግጥ ነው፣ ለዚህም ትልቅ ክፍል ይኖራል። ግን ደግሞ ይህንን ተግባራዊ ለማድረግም ብዙ ምርጫዎች አሉ። እኔ የምጠይቀው የሚያደርጉትን ነገር ሁሉ በእጥፍ መጨመር እንዳለባቸው ነው። ዓለም ሴት ልጆች ወደ ትምህርት ቤት እንዳሄቱ ቸልተኛ ሆኗል። ይህንን ለመለወጥ መፍጠን አለብን፣ ሌሎች ላይም ግፊት ማድረግ አለብን ሲሉ አጽንኦት ሰጠው። በመድረኩ ላይ ሲናገሩ የተደመጡት ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ናቸው። ፕሬዝዳንት ኢማኑኤል ማክሮ ከዚህ ቀደም ፈረንሳይ ለትምህርት ማስፋፊያ ሰጠው ከነበረው የገንዘብ ድጋፍ በተጨማሪ ለዚህ አዲስ እቅድ ማስፈጸሚያ የሚሆን ወደ ሁለት መቶ ሚሊዮን ዩሮ ተጨማሪ ገንዘብ ለመስጠት ማቀዷን ይፋ አድርገዋል። ከዚህም የገንዘብ ድጋፍ ውስጥ በተለይም ለሳህል ቀጠና ሀገራት ቀዳሚ ተጠቃሚ ሀገራት ሊሆኑ እንደሚችሉም አመላክተዋል። ኢማኑኤል ማክሮ በዚህ ወቅት አክለውም በዚህ አዲስ እቅድ ላይ የሚገኘው የገንዘብ ድጋፍም የት ምን፣ ለማን፣ እንዴት እንደዋለ ተጠያቂነት ያለው ጥብቅ ክትትል እንደሚደረግበትም አስገንዝበዋል። ለዲደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ።